the የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ከድርጅት የመሪነት መንበራቸውና ከጠቅላይ ሚኒስትርነት ስልጣናቸው ለመልቀቅ ጥያቄ ማቅረባቸውን ቀደም ሲል በዜናው እንደገለጥ ነው ይፋ አድርገዋል። ከድርጅት መሪነትና ከስልጣናቸው ለመልቀቅ ጥያቄ ያቀረቡት የአገሪቱ ችግር መፍትሄ አካል ለመሆን ስለፈለጉ መሆኑንም ተናግረዋል። በተለይ የሀገሪቱ ወጣቶች በጠቅላላ ደግሞ የአገሪቱ ሕዝብ የአደራ ጥሪ ቀርቦለታል። መለስካቸዋም አማዝርዝሮ አለው። ዛሬ ከቀትር በኋላ በተለያዩ የመንግስትና መንግሥታዊ ያልሆኑ መገናኛ ብዙሃን እንደተሰራጨው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከኢህአዴግ ሊቀመንበርነት ስፍራቸውና ከጠቅላይ ሚኒስትር ሥልጣናቸው ለመልቀቅ የሚጠይቅ ማመልከቻ ይመለከታቸዋል ላሏቸው አካላት አስገብተዋል። ጠቅላይ ሚኒስትሩ የገዢው ግንባር የኢህአዴግ ሥራ አስፈጻሚ ኮሚቴና የሀገሪቱ ፓርላማ ጥያቄያቸውን በአዎንታዊ መልኩ እንደሚመልሱላቸው ያላቸውን እምነት አስታውቀዋል። ይህን ጥያቄያቸውን በአሁኑ ወቅት ለምን እንዳቀረቡ ሲገልጹም፣ እነዚህን ጥያቄዎች ያቀረብኩበት ዋናው ምክንያት በሀገራችን ዘላቂ ሰላም እንዲረጋገጥ፣ ዋስትና ያለው ዴሞክራሲ እንዲሰፍን ለማድረግ የመፍትሄው አካል መሆን አስፈላጊ ነው ብዬ ስላመንኩኝ ነው። ህዝቡ ለሚያነሳቸው በርካታ ጥያቄዎች ምላሽ መስጠት ተገቢና አስፈላጊ ነው ብዬ አምናለሁ። በዚህ መሰረት የመልቀቂያዬ የመጨረሻ ውሳኔ በሚመለከታቸው አካላት ይሰጣል ብዬ ተስፋ አድርጋለሁ። ከዚህ ቀደም በዘመነ ኢህአዴግ ከቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ህልፈተ ህይወት በኋላ የተደረገውን ሰላማዊ የስልጣን ሽግግር የሚያስታውስ በሚመስል አነጋገርም የሚከተለውን ብለዋል። ድርጅትና መንግስት ሰላማዊ የስልጣን ሽግግር በማድረግ በሀገራችን ዳግም ታሪክ የሚሰራበት ወቅት ነው ብዬም አምናለሁ። በዚህ መሰረት እንደተለመደው ሁሉ ይሄ የሰላማዊ ሽግግር የሚደረግና እኔም በተራዬ የቀድሞው ጠቅላይ ሚኒስትር ተብዬ የሚጠራበት ሁኔታ ይፈጠራል ብዬ እተማመናለሁ። ጠቅላይ ሚኒስትር ኃይለ ማርያም በዚህ ንግግራቸው ሀገሪቱ አሁን ያስፈልጓታል የሚሏቸውን የለውጥ መስኮችንና አቅጣጫዎችንም ጠቁመዋል። ሀገራችን የጀመረችው ፈጣን የልማት እንቅስቃሴ በለጋ ደረጃ ያለ ዴሞክራሲ እንዲጎለብት ለማድረግ የመድብለ ፓርቲ ዴሞክራሲ ስርዓታችን ይበልጥ መጎልበት ያለበት እንደሆነና የፖለቲካ ምህዳሩ ይበልጥ መስፋት እንዳለበት አምናለሁ ለዚህም ኢህአደግ እና መንግስት የጀመራቸው ስራዎች ተጠናክረው መቀጠል ያለባቸው እንደሆነ በጽኑ እንደዚሁ አምናለሁ። በመጨረሻም ጠቅላይ ሚኒስትሩ አሁን አገሪቱ ያለችበት ሁኔታ አስከፊ እንደሆነ ገልጸዋል። አሉ ያሏቸውን ጉድለቶች ለማረምና በድርጅትና በመንግስት የተጀመሩ ለውጦች ናቸው ያሏቸውን ከግብ ይደርሱ ዘንድ በተለይ ለወጣቶች በአጠቃላይም ለህዝብ የአደራ መልእክታቸውን አስተላልፈዋል። አሁን ሀገራችን የገባችበት ሁኔታ እጅግ አሳሳቢ ነው። ይህን አሳሳቢ ሁኔታ ለመቅረብ መላው የሀገራችን ህዝቦች ከዚህ በፊት የተለመደው ኢትዮጵያዊ የመቻቻል እና የመከባበር ሁኔታ እንዲቀጥል፣ አብሮነታችን እንዲጎለብት፣ እንደዚሁም ደግሞ የድርሻቸውን ሲጫወቱ የመጡበትን የልማት እንቅስቃሴ አሁንም እንዲያስቀጥሉ በዚህ አጋጣሚ ማደራ ለማለት እፈልጋለሁ። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በዚህ ንግግራቸው ለጥያቄዎቻቸው መልስ የሚሰጡት የኢህአዴግ ስራ አስፈጻሚ ኮሚቴና ፓርላማው መቼ እንደሚሰበሰቡ የጠቆሙት ነገር የለም። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ